ይህ የአሜሪካ ድምጽ ነው። በ22 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርችዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ምሽት ጥር 24 2025 ዓ ም ዝግጅታችን ጀመረ። ለምሽቱ በሳምንት ውስጥ ከተላለፉና ተደግሞ ቢሰሙ መልካም ናቸው ያልናቸውን መሰናዶዎች ይዘን መተናል። አብራችሁን ታመሹ ዘንድ የምንጋብዛችሁ አይደን ገርሞ፣ መሰናዶውን በመምራት ብርሃን ኃይሉ፣ ስርጭቱን በማቀናበር ጽዮን ግርማ፣ በዋና አዘጋጅነት ከመላው የአሜሪካ ድምፅ ጋዜጠኞችና ባልደረቦች ጋር በመሆን ነው። ቀዳሚ የምናደርገው ከአለም ዙሪያ የተሰባሰቡት ዜናዎችን ነው። ወደዛው እንላል። ሰላም ጤና ይስጥልን። አድማጮቻችን እንደምን አመሽታችኋል? የቅዳሜ ምሽት የዓለም ዜናዎችን የማቀርብላችሁ አስማማየ ነው ነኝ። ፕሬዚዳንት ትራምፕ ከፌዴራል ሠራተኞች ጋር በቅርቡ የተደረጉ የሠራተኛ ማኅበራት ስምነቶችን ሊሰርዙ ነው። ፕሬዚዳንት ትራምፕ በዓለ ሲመት ከመፈጸማቸው ባሉ 30 ቀናት ውስጥ ከፌዴራል ሠራተኞች ጋር የተደረጉ ማንኛውም የጋራ ስምነት ተቀባይነት አይኖረውም ብለዋል። ይህም ፕሬዚዳንቱ የፌዴራል ተቋማትን የሰው ኃይል መልሶ ለማቋቋም እያደረጉ ያለው የቅርብ ጊዜ ጥረት አካል ነው። ትራምፕ ለሁሉም የሥራ አስፈጻሚ ክፍሎችና ኤጀንሲዎች ኃላፊዎች በላኩት ማስታወሻ ላይ የቀድሞ የአሜሪካ ፕሬዚዳንት ጆ ባይደን አስተዳደር በመጨረሻዎቹ ቀናት ከፌዴራል ሠራተኞች ጋር የተደረጉ የጋራ ስምነቶችን ሆን ብሎ ማጠናቀቁን ገልጸዋል። አባካኝና ያልተሳኩ ፖሊሲዎችን ከሥልጣን ማብቃት በኋላም በማራዘም አስተዳደሬን ለመጉዳት የተደረገ ጥረት ነው ብለዋል። በአዲሱ ፖሊሲ ምን ያህል ስምነቶች እንደሚነኩ እስካሁን አልታወቀም። የጋራ ድርድር ስምምነቶች በሰራተኛ ማህበራትና በሰራተኞቻቸው መካከል የስራ ሁኔታዎችን፣ ክፍያና ሌሎች ፖሊሲዎችን የሚገልጹ ስምምነቶች ናቸው። እርምጃው የመጣው ፕሬዚዳንት ዶናልድ ትራምፕ ቢሮክራሲውን ለመቀነስና በብዙ ታማኞች ለማዋቀር ባደረጉት የመጀመሪያ እርምጃቸው በመቶዎች የሚቆጠሩ የመንግስት ሰራተኞችን ከስራ በማባረርና ገሸሽ በማድረግ የአሜሪካ መንግስት መዋቅር ላይ ትልቅ ለውጥ በጀመሩበት ወቅት ነው። በሌላ በኩል የፕሬዚዳንት ትራምፕ አስተዳደር በጥር ስድስት ጉዳይ ላይ የተሳተፉ አቃቢያነ ህጎችን ከስራ አባሯል። የትራምፕ አስተዳደር የጃንዋሪ ስድስት ጉዳይ በመባል በሚታወቀው ከአራት ዓመት በፊት የተካሄደው ምርጫ ውጤትን ተከትሎ በዩናይትድ ስቴትስ ምክር ቤት ህንፃ ላይ በደረሰው ጥቃት ዙሪያ ምርመራ ላይ የተሳተፉ አቃቢያነ ህጎችን ከስራ አባሯል። በዚህ ሂደት ተሳትፎ የነበራቸው የፌዴራል ምርመራ ቢሮ የኤፍቢአይ መርማሪዎች ስም ዝርዝር እንዲሰጠውም የጠየቀ ሲሆን እነርሱም ተመሳሳይ እጣ ፈንታ ይገጥማቸዋል ተብሏል። እርምጃውም ዋይት ሀውስ በፌዴራል ህግ አስከባሪ አካላት ላይ ቁጥጥር ለማድረግና በቂ ታማኝነት የጎደላቸው ተደርገው የሚታዩ ሰራተኞችን ከኤጀንሲው የማጥራት ውሳኔዎችን የሚያንጸባርቅ እንቅስቃሴም ተደርጎ ተወስዷል። ተጠባባቂ ምክትል ጠቅላይ አቃቢ ኤሜል ቦቭ በዩናይትድ ስቴትስ ካፒቶል ጥቃት ለተከሰሱ ከ1500 በላይ ሰዎችን ተጠቃሚ የሚያደርገውን የፕሬዚዳንት ዶናልድ ትራምፕ የምህረት እርምጃ ተከትሎ የጥር ስድስት ጉዳይን ይዘው የነበሩ አቃቢ ህጎች ከስራ እንዲባረሩ ትእዛዝ ማስተላለፋቸውን አሶሽየትድ ፕሬስ ያገኘውን ማስታወሻ መሠረት አድርጎ ዘግቧል። በዋሽንግተን በሚገኘው የዩናይትድ ስቴትስ አቃቢ ህግ ቢሮ ውስጥ ሁለት ደርዘን የሚጠጉ ሰራተኞች ስራቸው እንዲቋረጥ መደረጉን ጉዳዩን የሚያውቁና በዚህ ጉዳይ ለመናገር ፈቃድ ስለሌላቸው ስማቸው እንዳይገለጽ የጠየቁ አንድ ሰው ተናግረዋል። በተጠባባቂ ምክትል ጠቅላይ አቃቢ ግ ቦብ በተላከ ሌላ ማስታወሻ ከግማሽ ደርዘን በላይ የሚሆኑ የኤፍቢአይ ከፍተኛ አመራሮችን እስከ ሰኞ ድረስ ጡረታ እንዲወጡ ወይም እንዲባረሩ የታዘዙ ሲሆን በጥር ስድስት ላይ በምርመራ ላይ የተሳተፉትን የኤፍቢአይ ሰራተኞችን ስም ማድረግና ቢሮም ጠይቋል። አስተዳደሩን ከመቀላቀላቸው በፊት ትራምፕን በወንጀል ጉዳዮች የተከላከሉት ቦብ የፍትህ ዲፓርትመንት ባለሥልጣናት ተጨማሪ እርምጃዎች አስፈላጊ መሆናቸውን ለማረጋገጥ የሰራተኞች የግምገማ ሂደትን ያካሄዳሉ ሲሉም አስታውቋል። ሐማስ ሶስት ተጨማሪ እስራኤላውያን ታጋጆችን ለቀቀ። በእስራኤልና በፍልስጤም ታጣቂ ቡድን መካከል ያለውን ግጭት ለማስቆም በተደረሰው ስምምነት መሠረት ሐማስ ሶስት የእስራኤል ታጋቾችን ዛሬ ለቋል። የ54 ዓመቱ ፈረንሳዊ እስራኤላዊ አፌር ካልዴሮ እና የ35 ዓመቱ የአርደን ቢባዝ ወደ እስራኤል ከመመለሳቸው በፊት በደቡብ የጋዛ ከተማ ካን ዩኒስ ለቀይ መስቀል ተሰጥተዋል። የ65 ዓመቱ እስራኤላዊ አሜሪካዊ ኪድ ሴጅል ደግሞ ከሰዓታት በኋላ በጋዛ ከተማ ከሚገኝ ወደብ ተለቋል። በአራተኛው የታጋቾችና እስረኞች ልውውጥ እስራኤል ዘጠና እስረኞችን ለመልቀቅ ተስማምታ የነበረች ሲሆን አንድ የፍልስጤም ተሟጋች ቡድን በበኩሉ የሚለቀቁት ፍልስጤማውያን ቁጥር ወደ 183 መሻሻሉን አስታውቋል። ሐሙስ ዕለት ሐማስ ሶስት እስራኤላውያንና አምስት የታይላንድ ዜጎችን ጨምሮ ስምንት ታጋቾችን የለቀቀ ሲሆን በእለቱ እስራኤል ደግሞ አንድ መቶ አስር የፍልስጤም እስረኞች ይፈታለች። ከተፈቱት መካከልም ሰላሳ ሁለቱ የእድሜ ልክ ስርዓት የተፈረደባቸው ነበሩም። የተኩስ አቁም ስምምነቱን ተከትሎ እስካሁን ከ423ሺ በላይ ፍልስጤማውያን ወደ ሰሜናዊ ጋዛ ተመልሰዋል። እንደ አውሮፓውያን አቆጣጠር በጥቅምት 2023 በእስራኤልን ሐማስ ጦርነት መጀመሪያ ላይ የእስራኤል ጦር ከግዛቱ እንዲወጡ በማዘዙ ተሰደው የነበሩት ናቸው። በሌላ በኩል ትላንት በጄኔቫ የዓለም ምግብ ፕሮግራም ወደ ጋዛ ሰብአዊ እርዳታ ለማድረስ በሚደረገው ጥረት ዙሪያ በሰጠው መግለጫ የተቋሙ የአካባቢው ኃላፊ የሆኑት አንቷን ሬናርድ ለጋዜጠኞች እንደተናገሩት ኤጀንሲው የተኩስ አቁም ስምነት ከተደረሰበት ጊዜ ጀምሮ ከ32000 ሜትሪክ ቶን በላይ ምግብ ለጋዛ ማቅረቡን ተናግሯል። ይህ መጠንም በታሳስ ወር ከቀረበው በጥፍና በጥቅምት ወር ከቀረበው በሦስት እጥፍ ይበልጣልን ብለዋል። ሬናርድ የዓለም ምግብ ፕሮግራም እስካሁን 300,000 ሰዎችን ተደራሽ ማድረጉንም አስታውቋል። በመጨረሻም ሩሲያ ወደ ዩክሬን ከተማ እየገሰገስኩ ነው አለች። ሩሲያ በዩክሬን ምስራቃዊ ዋና የሆነችውን ቶሬትስክ ከተማ አጠገብ ያለች መንደር መያዟን ዛሬ አስታውቃለች። ይህ በበኩሏ ሩሲያ ሌሊት ላይ ባደረሰችው ጥቃት አራት ሰዎች መሞታቸውን ገልጻለች። የሩሲያ መከላከያ ሚኒስቴር እንዳስታወቀው ወታደሮቹ በምስራቅ ዶኔትስክ ክልል ውስጥ የምትገኘውንና በቅርብ ወራት ውስጥ ከፍተኛ ውጊያ የተደረገበትን በሰሜን ምስራቅ ቶሬስክ ሰሜናዊ ምስራቅ አካባቢ የምትገኘውን ክሪምስኬን መንደር መያዛቸውን አስታውቋል። ከፍተኛ የሰውና የቁሳቁስ ኪሳራ ቢደርስበትም የሩሲያ ጦር በዶኔትስክ ቀስ በቀስ እየገሰገሰ መሆንም ተገልጿል። በክልሉ የሚገኙ የዩክሬን ወታደሮች ባለፈው ማክሰኞ በጦርነቱ ላይ ስልታዊ ጠቀሜታ ባለው የወታደራዊ ማዕከል በሆኑት በቶሬስክና ቻሲቭ የአረብ ከተሞች አካባቢ ከፍተኛ ውጊያ መካሄዱን ተናግረዋል። ዲፕስቴት የተሰኘው የዩክሬን ወታደራዊ ተንታኞች ቡድን እንዳለው የሩሲያ ጦር በሁለቱ የውዝግብ ስፍራ በሆኑ ከተሞች መሃል ለወራት ቆይቷል። በሌላ በኩል ለሩሲያ በማዕከላዊ የዩክሬን ከተማ ፓልታቭ እና በሰሜን ምስራቅ ካርኪቭ ከተማ ባደረሰችው ጥቃት ቢያንስ አራት ሰዎች መገደላቸውም ተገልጿል። አድማጮቻችን የቅዳሜ ምሽት ከዓለም የተሰባሰቡ ዜናዎቻችን እነዚህን ይመስሉ ነበር። ዜናዎችን ያቀረብኩላችሁ አስማሟየ ነው ነበርኩኝ። ከቀሪ የአሜሪካ ድምፅ ዝግጅቶች ጋር መልካም ቆይታ እንድታደርጉ እየጋበዝኩ በዚሁ ይሰናበታለሁ። መልካም ምሽት አስማማየ ነውን ለዜናዎቹ እናመሰግናለን። በመከታተል ላይ የምትገኙት የቅዳሜ ምሽት ጥር 24 2025 ዓ.ም ዝግጅታችን ነው። መሰናዳውን በመምራት አብሬያችሁም ዘልቀው ኤደን ገረመኔኝ። ከዋና አዘጋጁ ጽዮን ግርማ እንዲሁም ከፕሮዲሰራችን ብርሃን ኃይሉ ጋር አብራችሁን ትቆዩ ዘንድ በአክብሮ ተጋብዛለሁ። ወደ ዘገባዎቻችን እንሻገር። ከምሽቱ ቀዳሚ ያደረግ ነው ስደተኞችን ስለሚመለከተው ፕሬዝዳንታዊ ትእዛዝ ሰዎች ሊያውቋቸው በሚገቡ ጉዳዮች ላይ የባለሙያ ማብራሪያን ነው። ፕሬዚደንት ዶናልድ ትራምፕ ለሁለተኛ የስልጣን ዘመን ወደ ዋይት ሐውስ በተመለሱበት የመጀመሪያው ቀን ከፈረሟቸው ፕሬዝዳንታዊ ትእዛዞች መካከል ስደተኞችን የተመለከተው አንዱ ነው። ትእዛዙን ተከትሎም በህገ ወጥ መንገድ አሜሪካ የሚኖሩና በወንጀል አድራጎት ውስጥ የተሳተፉትን ወደ ሀገራቸው የመመለስ ስራም ተጀምሯል። ለመሆኑ ይህንን የተመለከተው የፕሬዝዳንታዊ ትእዛዝ በውስጡ የያዛቸው ጉዳዮች ምንድን ናቸው? ኢትዮጵያና ኤርትራንስ ሊያውቋቸው የሚገቡ ጉዳዮች ምን ይሆኑ? በማለት አስማማየ ነው በካሊፎርኒያ ግዛት ሎስ አንጀለስ አካባቢ የኢሚግሬሽን ጉዳዮች ጠበቃ ከሆኑት ወይዘሮ ሙሉ መቤት አለማየሁ ጋር ቆይታ አድርገዋል። ባለሙያዋ ስለ ፕሬዝዳንታዊ ትእዛዙ ምንነት በማብራራት ቆይታቸው ይጀምራል። ዋናውና አንደኛው ምንድን ነው? ብዙውን ሰውም ደግሞ ያስፈራው የአይስ ኦፊሰሮች ማለትም የኢሚግሬሽን ኦፊሰሮች በአጠቃላይ መብት ስለተሰጣቸው ሰዎችን ወረቀት የሌላቸውም ወይም በአሁኑ ሰዓት ምንም አይነት ስታተስ የሌላቸውን ሰዎች እያቆሙም ሆነ እያሰሩ ዲፖርት ማድረግ እንደሚችሉ ማሰር እንደሚችሉ ስለተባለ ነው። አንዱ ደግሞ ዋናው ትልቅ ለውጥ ጠረፍ ላይ ባለው ለውጦች ላይ ነው። በፊት በጠረፍ በኩል የሚገቡ በሜክሲኮ በኩልም ሆነ በቴክሳስ አካባቢ የሚገቡ በሙሉ በካሊፎርኒያ አካባቢ ከሜክሲኮ ቢያዙም እንኳን የጥገኝነት ወይም ማመልከቻ እናስገባለን፣ ፍራቻ አለን እንዲህ ሲሉ እየያዟቸው ምንም ያህል ፕሮሴስ ሳይደረጉ እየለቀቁ ነበር ጉዳያቸውን እንዲቀጥሉ አሁን ግን እሱ እንዲቆም ተብሏል። ካች ንድ ሪሊስ ይሉታል። እሱ እንዲቆም እና ሁሉም ቦርደር ላይ ምንም አይነት ወረቀት ከሌለው ወይም የመግቢያ ቪዛ ከሌለው ከመጣበት እንዲመለስ፣ እንዲታሰር የሚያዙ ወጥተዋል። በሲቲዘንሺፕ በዜግነትም ደግሞ የተነሱ የወጡ አሉ። ልጆች ከተወለዱ በኋላ ዜግነት ማግኘታቸው የተመለከተውም አንዱ የወጣው ነው እና ዋና ብናነሳቸው ጥሩ ነው። ተመልካቾቻችንም እንዲያውቋቸው ዜግነትን በተመለከተ እንግዲህ በፊት ለዛውም በኮንስቲቱሽኑ በአሜሪካን ኮንስቲቱሽን ለብዙ ዓመት የጸደቀ ያለ ፎርቲንት አመንድመንት ላይ ያለ ነው። በሱ መሰረት ማንም አሜሪካን ሀገር ውስጥ የተወለደ የአሜሪካን ዜግነት እንደሚሰጠው ጸድቆ የቆየ ኮንስቲቱሽናሊ ጋራንቲድ የሆነ መብት ነበረ። ከተወሰኑ አሁን ለምሳሌ የዲፕሎማት ልጆች ላይሰጣቸው ይችላል ዜግነት። ግን ሌላ ማንም አሜሪካን ሀገር አሜሪካን መሬት ላይ እስከተወለደ ድረስ ዜግነት ይሰጠዋል። አሁን እሱ ትልቅ ለውጥ አድርገውበታል እና ዜግነት ሲሰጠው የእናትና አባቱ አሜሪካን ሀገር ያላቸው ወረቀት ወይም ስታተስ ምንም እንትን ኮንሲደር አይደረግም። አሁን ግን ባስተላለፉት መሰረት ምንድን ነው የዛ ልጅ ወይ እናት ወይ አባት ግሪን ካርድ ያላቸው ወይም ሲቲዘን ያላቸው ካልሆኑ ልጆቹ ምንም አይነት የአሜሪካን ዜግነት እንደማያገኙ ነው የሚለው። ስለዚህ አሁን ለምሳሌ አንድ ሰው በሌላ አይነት ቪዛ ሌላ አይነትም ስታተስ ማለትም ቲፒኤስ አሁን አለ፣ ለኢትዮጵያ የተሰጠ ቴምፖራሪ ፕሮቴክትድ ስታትስ። በዛ ላይ ያለ ሰው አሁን ለምሳሌ አንድ ልጅ ቢወልድ ወይ አባቱ ወይ እናቱ ግሪን ካርድ ያላቸው ወይም ሲቲዘን የሆኑ ካልሆነ አያገኝም፣ ምንድነው፣ ዜግነትን አያገኝም፣ የአሜሪካንን ዜግነት። ስለዚህ በጣም ትልቅ ለውጥ ያመጣል ይሄ ቢያልፍ። ይሄ እንግዲህ እንዲያልፍ የተባለው ኤግዜኪቲቭ ኦርደሩ ከተፈረመ ከሰላሳ ቀን በኋላ እና ደግሞ ኤፌክቲቭ የሚሆነው ወይም እንትን የሚሆነው ምን የሚሆነው አልከ ተግባራዊ የሚሆነው ተግባራዊ የሚሆነው ከፌብሩዋሪ ሁለት ሺህ ሀያ አምስት በኋላ ለተወለዱ ልጆች ነው ነው የሚለው። ስለዚህ ከፌብሩዋሪ 20 2025 በፊት የተወለዱ ልጆች ይሄ አይመለከታቸውም። ግን ይሄም ካለፈ ነው። ፕሬዚዳንት ትራምፕ በአሜሪካ ውስጥ በርካታ ህገወጥ መልኩ የሚኖሩ የሌላ ሀገር ዜጎች አሉ። ስለዚህ እነሱ ወደ ሀገራቸው መመለስ አለባቸው የሚል በምርጫ ቅስቀሳቸው ወቅት የሚያነሱት ጉዳይ እንደነበር ይታወቃል። አሁን ለሁለተኛ ጊዜ ወደ ስልጣን ከመጡ በኋላ ደግሞ ይህን የሚመለከተው በተለያዩ አካባቢ ያሉ በህገወጥ መልክ ወደ አሜሪካ የገቡ ከዚያም ባለፈውም በተለያዩ ወንጀሎች ውስጥ የነበሩ ናቸው የተባሉ ሰዎችን በቁጥጥር ስር በመዋል ወደ ሀገራቸው የመመለስ ሂደት ተጀምሯል። እንዲሁ በዚህ ሂደት ውስጥ የሚመለከታቸው አካላት አግኝተው የሚጠይቋቸው ሰዎችን ወይም በዚህ የሚጠየቁ ሰዎች በምን ሁኔታ ውስጥ ያሉ ናቸው? እሱን እስኪ ለተመልካቾቻችን ግልጽ እናርግላቸው። እንግዲህ ወይ ቦርደር ወይም ደግሞ ቦርደር ውስጥም ከገቡ በኋላ አሜሪካን ሀገር ውስጥም ከገቡ በኋላ ሊሆን ይችላል። ግን ለምሳሌ ልክ ጠረፍ ላይ የሚያዙ ሰዎችን ከነሱ ብንጀምር፣ እዛ ላይ እንግዲህ አሁን አንድ ሰው ምንም አይነት ቪዛ ሳይኖረው የአሜሪካን ጠረፍ ላይ ቢደርስ እና ለመግባት ፈልጋለሁ ቢል፣ በፊት አሁን ባለፉት ሁለት አመት ሶስት አመት በተለይ በጣም የሚደረግ የነበረው ምንድን ነው? ያው ስሙን ማንነቱን እንደዚህ ይመዘገባል፣ ፊንገርፕሪንት ይደረጋል፣ እሱን አሻራ እንደዚህ ከተደረገ በኋላ ይለቀቅና ወደ ፍርድ ቤት ይመራል። ፍርድ ቤት ተመርቶ ፍርድ ቤት እንግዲህ ያለው መከላከያ ካለው እዚህ ሀገር ለመቆየት የሚችልበትን ማመልከቻ ማስገባት የሚችለው ነገር ካለ እሱን እንዲያስገባ ይፈቀድለት ነበረ። ብዙ እንዳውም ኢትዮጵያውያኖች በተለይ በጣም በብዛት በእንደዚያ አይነት ሁኔታ ገብተዋል። አሁን ግን ምንድነው የሆነው? በእንደዛ አይነት ሁኔታ ቦርደር ላይ ወይ ጠረፍ ላይ መጥቶ አንድ ሰው ልግባቤል እንደዛ እንደ በፊቱ ዝም ብሎ ካችን ሪሊስ ይሉታል፣ ቅድም እንዳልኩት እንደዛ አይደረግም። ያ ሰው ይታሰራል። ታስሮ ኤክስፐዳይትድ ሪሙቫል ይሉታል። በአስቸኳይ ከሀገር ውስጥ እንዲወጣ እና ያንን ፕሮሰስ መሄድ አለበት ይልሃል። ያንን ፕሮሰስ መሄድ ማለት እንግዲህ ምንድን ነው? ኢንተርቪው ይደረጋል በኢሚግሬሽን ኦፊሰር ኢንተርቪው በሚደረግበት ጊዜ ያ ሰው ወደ ሀገሩ የመመለስ ፍራቻ እስካልተናገረ ድረስ ማለትም፣ ወደ ሀገር መመለስ አልችልም፣ ወይም ከመጣሁበት ቦታ መመለስ አልችልም ምክንያቱም ጉዳት ይደርስብኛል፣ ጥቃት ይደርስብኛል ብሎ የሚደርስበትን ጥቃት ደግሞ መስፈርቶች አሉ። በነዛ መስፈርቶች መሰረት ጥቃት ይደርስብኛል የሚለውን ለማሳመን ካልቻለ ላንድ ኦፊሰር ወይም በቂ ምክንያት ሰጥቶኛል ካላለ ሊመልሰው ይችላል ማለት ነው። ሌላው ደግሞ ይሄ ኤክስፐዳይትድ ሪሞቭል ወይም በአስቸኳይ እንዲወጡ የሚለው በፊት ከአስራ አራት ቀን በፊት ከአስራ አራት ቀን በላይ ያልቆዩ አሜሪካን ሀገር ገብተው ጠረፉን ደግሞ ገብተው ወደ መቶ ማይል ያህል የገቡ እንዲህ ነበር የሚለው አሁን ግን በጣም አስፍቶት ባለፉት ሁለት ዓመታት ውስጥ የገባ ሰው በሙሉ ለዛ አይነት ነገር ሊዳረግ እንደሚችል ለኤክስፐዳይትድ ሪሞቭል በፊትም ደግሞ እንደዚሁ ገብተው ፓሮል የነበሩት ሰዎች በአለፉት ሁለት ዓመት ውስጥ ከሆነ የአይስ ኦፊሰሮች ምንድን ነው? ፓሮል ፓሮል ማለት ተፈቅዶለት ወደ አሜሪካን ሀገር የተወሰነ ጉዳዮችን እንዲያስፈጽም ማለትም፣ ለምሳሌ የአሳይለም ማመልከቻውን የጥገኝነት ማመልከቻውን እንዲሰማ ያንን ለማስገባት እንዲችል ለጊዜው ገብተህ ጉዳይን እንድትከታተል ፈቅደንሃል እንደማለት ነው። ሙሉ ለሙሉ አድሚት ማድረግ ሳይሆን፣ አድሚሽን ሳይሆን ገብቶ ጉዳዩን እንዲከታተል ፈቅደናል የሚል ነበረ እና እንደሱ ሲሆን ለአንድ አመት ፓሮል አርገናሃል አንድ ሰው ከተባለ በዛ አንድ አመት ውስጥ ማድረግ የሚያስፈልገውን ማመልከቻዎቹን ማስገባት፣ ፍርድ ቤትም ደግሞ የክስ ወረቀት ይመሰረት እንደሆነ ያ የክስ ወረቀት ፍርድ ቤት እስከሚገባ እንደዚህ ጊዜ ይሰጥ ነበረ። አሁን ግን በዛ በኩል የገቡትን ሰዎች ከሁለት ዓመት ያነሰ ጊዜ ከሆነ እዚህ አሜሪካን ሀገር ውስጥ የነበሩት ያንን የፓሮል የተሰጣቸውን ፈቃድ አንስተው እንደገና ኤክስፐዳይትድ ሪሞቨል በሚለው ፕሮሰስ እንዲሄዱ ማድረግ አንድ ኦፊሰር ይችላል ይልሃል። የግድ ያደርጋል አይደለም፣ ግን ይችላል። አንድ ኦፊሰር እንደ ሁኔታው አይቶ ሊወስን ይችላል ይልሃል። እና እንደዛ ማድረግ ደግሞ ማለት ያ ሰው ሊታሰር ይችላል ማለት ነው። ታስሮ እንደገና ኢንተርቪው ሊደረግ ቃለ መጠየቅ ይደረግለታል። ስለ ጥገኝነት፣ ስለ ፍራቻው እንደዚህ ለብዙ ጊዜም ሊታሰር ይችላል። ወደ ወደዚህ ተመልካቾቻችን እናምጣውና ወደ ኢትዮጵያና ኤርትራውያን በዚህ በአሜሪካ በርካቶች ይኖራሉና ከዚህ ጋር በተያያዘ እንደው ስጋት የገባቸው ካሉ እነማን ናቸው? ይህ ሊመለከታቸው የሚችለው የሚለውን እንዲሁ ለኢትዮጵያና ለኤርትራውያን ግልጽ ለማድረግ በዛ መልኩ ቢያነሱ የሚመለከታቸው እንግዲህ አሁን በተለይ አለቪዛ እንደዚህ እንዳልኩት በጠረፍ በኩል የገቡ ፓሮልድ፣ ቅድም እንዳልኩት ጉዳያቸውንም እንዲከታተሉ ተብለው የተፈቀደላቸው እና ገብተው የነበሩት ባለፉት ሁለት ዓመታት ውስጥ ወይንም ደግሞ ፍርድ ቤትም ሄደው የመጨረሻ ውሳኔ ተሰጥቷቸው ተከልክለው መውጣት አለባችሁ የሚል የመጨረሻ ውሳኔ ተፈርዶ ከነበረ ውሳኔውም ማለት ደግሞ የይግባኝ መብታቸው ሁሉም ነገር አልቆ እስከ መጨረሻው ይግባኝ እስከሚሉበት የፍርድ ቤት ደረጃ ሄደው የተከለከሉና በቃ መውጣት አለባቸው የተባሉ እነሱ ሊያስፈራቸው ይችላል። በደንብ ቪዛቸው ኤክስፓየር አድርጎ ወይም ተቃጥሎ ምንም አይነት ሌላ ማመልከቻ ያላስገቡ ኢትዮጵያኖች ሆኑ ኤርትራያኖች ማንም ማንም በዛ ደረጃ ላይ ያለ ሊያስፈራው ይችላል። ሶ አሁን ለኤርትራዋኖች የሚያሳዝነው ቴምፖራሪ ፕሮቴክትድ ስታተስ ወይም ጊዜያዊ ጥገኝነት ወይም ከለላ ለኢትዮጵያ እንደተሰጠው ስላልተሰጠ እሱን ማመልከቻ ለማስገባት ኤርትራውያኖች የሚያሳ አንፎርነት ላይ አይችሉም። ለኢትዮጵያውያኖች ግን ኢትዮጵያ ደዝግኔት ሆናለች ከ2022 ጀምራ በአሁኑ ሰዓት ከኤፕሪል ኢለቨን 2024 በፊት የመጡ ኢትዮጵያውያኖች እስከሆኑ ድረስ ሊያመለክቱ ይችላሉ። ለመጀመሪያ ጊዜ የሚያመለክቱ ሪሬጅስተር የሚያደርጉት ወይም በፊት የነበራቸው ቲፒኤስ የማመልከቻቸው ጊዜ አልፏል። የማሳደሻው ጊዜ አዲስ ግን ለሚያመለክቱ ማመልከት ይችላሉ። ስለዚህ ቲፒኤስ ይሄ ቴምፖራሪ ፕሮቴክትድ ስታተስን ማመልከት የጥገኝነት ወረቀታቸውን አላስገቡ ከሆነ በየፍርድ ቤቱም ሆነ በየኢሚግሬሽን ኦፊሱ ማስገባት፣ በቶሎ ብለው ማስገባት። ኦሬዲ የገባ ማመልከቻ ካላቸው ደግሞ የገባውን ማመልከቻ የሚያሳይ እንትናቸውን፣ ወረቀቶቻቸውን፣ ዶክመንቶቻቸውን መያዝ፣ ደረሰኞቻቸውን። የፍርድ ቤትም ከሆነ ፍርድ ቤት የገባበትን የሚያሳይ መያዝ። የስራ ፈቃድ ካላቸው የስራ ፈቃዳቸውን መያዝ ብዙ ኢትዮጵያውያኖች ደግሞ ወይም ኤርትራውያኖችም ደግሞ ከሁለት ዓመት በፊት የነበሩ ከነበሩ ይሄ ኤክስፐዳይትድ ሪሙቭል የሚባለውን እንዳያደርጉባቸው እና ባይሆን አት ሊስት ፍርድ ቤት ገብተው የመከላከል መብታቸው እንዲጠበቅ እዚህ ሀገር ከሁለት ዓመት በላይ እንደቆዩ የሚያሳይ አይነት ዶኪመንቶቻቸውን ናያያዝ ማለትም የድሮ መታወቂያ ሊሆን ይችላል፣ የገቡበት ቪዛ ሊሆን ይችላል። ብቻ ከሁለት ዓመት በላይ እዚህ እንደነበሩ የሚያሳይ ዶክመንቶች በእጃቸው መያዝ ይመከራል። ወይዘሮ ሙሉ በቤት በአሜሪካ ድምፅ አለማቻችን እና ተመልካቾቻችን ስም የህግ ባለሙያነትን እንዲሁም የጠበቃ ስራዎት መነሻ አድርገን በስደተኞችን በተመለከተ በፕሬዚዳንት ትራምፕ የተፈረሙ ህጎችን ምንነትን ላይ ሀሳብ ስላካፈሉን በጣም እናመሰግናለን። ለሰጡ ሙያዊ ሀሳብም ከልብ አሜሪካ ድምፅ አለማቻችን እና ተመልካቾቻችን ስም እናመሰግናለን፣ እናመሰግናለሁ። ከዚሁ ከስደተኞች ጉዳይ ሳንወጣት ዶናልድ ትራምፕ ስደተኞችን ወደ ጓንታናሞ ቤይ እንደሚልኩም አስታውቋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሰነድ አልባ ስደተኞችን ኪዩባ በሚገኘው ጓንታናሞ ቤይ እንዲያዙ እንደሚያደርጉ ነው የገለጹት። ለዚህም አስተዳደራቸው እስር ቤቱን ዝግጁ እንዲያደርግ የሚያስችል ሰነድ በዚህ ሳምንት እንደፈረሙም ተገልጿል። በኪዩባ የሚገኘው የአሜሪካ እስር ቤት ጓንታናሞ ቤይ ወታደራዊ እስረኞችን፣ የታሊባንና የመስከረም 11 የሽብር ጥቃት ተጠርጣሪዎችን በመያዙ ይታወቃል። መከላከያና የሀገር ውስጥ ደህንነት መስሪያ ቤቶች እስር ቤቱ ሰላሳ ሺህ ስደተኞችን ለማስተናገድ እንዲችል ዝግጅት እንዲያደርጉም ትራምፕ አዘዋል። አንዳንዶቹ ስደተኞች ከፍተኛ ወንጀል የፈጸሙ በመሆኑና የሀገራቸው መንግስት አግቶ ያቆያቸዋል የሚል እምነት ስለሌላቸው ደ ጓንታናሞ እንደሚልኳቸው ትራምፕ ገልጸዋል። ስማቸው እንዲጠቀስ ያልፈለጉ አንድ የዋይት ሃውስ ባለስልጣን ትራምፕ ጓንታናሞን የተመለከተውን ሰነድ ቀድመው መፈረማቸውን ተናግረዋል። ሰነዱ ከተለመደው ፕሬዝዳንታዊ ትእዛዝ ለየት ያለና ጄኔራል ሬጅስተር ተብሎ ለሚታወቀውና የመንግስት ሰነዶችን ለሚያትመው መስሪያ ቤት እንደማይላክም ተገልጿል። ለእቅዱ ማስፈጸሚያ ገንዘብ እንዲመደብ ለማድረግ የአሜሪካ ምክር ቤት ይሁንታ እንደሚያስፈልገውም ተገልጿል። በዚሁ ወደ ተከታዩ ዘገባ እንሻገር። በማርኮ ሩቢዮ የውጭ ጉዳይ ሚኒስትርነት የአሜሪካ የአፍሪካ ፖሊሲ ምን ሊመስል ይችል ይሆን? ይላል ሁለተኛው ዘገባችን። ማርኮ ሩቢዮ አዲሱ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሆኖ ተሾመዋል። ሩቢዮ ቻይናን በሚመለከት ጠንከር ያለ አቋም ያላቸው ናቸው። በዓለም አቀፍ ደረጃም የአሜሪካን ጥቅም በማራመድ እንደሚሰሩም ቃል ገብተዋል። ይሁን እንጂ አፍሪካን በሚመለከት የሚከተሉት ፖሊሲ እንደምን ያለ እንደሚሆን በዝርዝር አላስታወቁም። የደቡብ አፍሪካው ፕሬዚዳንት በበኩላቸው ሀገራቸው በአዲ ሱ የትራምፕ አስተዳደር ከዩናይትድ ስቴትስ ጋር በሚኖራት ግንኙነት እንደሚተማመኑ ተናግረዋል። ኬት ባትሌት ከጆሃንስበርግ ያስተላለፈችው ዘገባ ዝርዝር አለው። ቆንጅት ታዬ በዚህ ሳምንት ለሳምንታዊ አፍሪካ ነክ ጉዳዮች ያቀረበችውን መሰናዶ በመቀጠል ይሰማል። ሰሞኑን የዓለም የኢኮኖሚ ጉባኤን ባስተናገደችው በስዊትዘርላንድ ዳቮስ የደቡብ አፍሪካ ፕሬዚደንት ሴሪል ራማፎሳ በሰጡት ቃል በፕሬዚደንት ዶናልድ ትራምፕ አስተዳደር ከዩናይትድ ስቴትስ ጋር የሞቀ ግንኙነት ይኖረናል ብለው እንደሚጠብቁ ተናግረዋል። ፕሬዚዳንት ትራምፕ በመደራደር ስምምነት ላይ በመድረስ የተዋጣላቸው ናቸው። እኔም እንደዚያ ነኝ። ስለዚህ አብረን ለመስራት እንችላለን። ይሁን እንጂ ይህንን የእሳቸውን አዎንታዊ አስተያየት የማይጋሩ አሉ። ተንታኞች ፕሪቶሪያ ከሩሲያ ጋር ያላት የቅርብ ግንኙነት፣ በዩክሬን ጦርነት ጉዳይ የምትከተለው ገለልተኛ አቋም፣ በጋዛ ጉዳይ በእስራኤል ላይ በአለም አቀፍ የወንጀል ፍርድ ቤት የመሰረተችው ክስ በአዲሱ የዩናይትድ ስቴትስ አስተዳደር በመልካም የሚታይ አይሆንም። ብሩክ ስፔክተር ጆሃንስበርግ የሚኖሩ የቀድሞ የዩናይትድ ስቴትስ ዲፕሎማት ናቸው። ደቡብ አፍሪካ ከሩሲያ፣ ከቻይና፣ ከኢራን እንዲሁም ከዓለም አቀፍ ወንጀል ፍርድ ቤት ጋር ያላት ግንኙነት ባለፈው አስተዳደር የሚታየው የሚያቃቅር አድራጎት ተደርጎ ነበር። በይበልጥ መቀራረብን አዳጋች የሚያደርግ እንጂ መቆራረጥ ደረጃ የሚያደርሱ ተደርጎ አልተወሰደም። በትራምፕ አስተዳደር ግን የውጭ ጉዳይ ሚኒስቴር በጥንቃቄ የሚከታተለው ጉዳይ ስለሚሆን የማይቀር ነው። ደቡብ አፍሪካ ሩሲያንና ቻይናን የሚያቅፈው በማደግ ላይ ያሉ ሀገሮች ማህበር ብሪክስ ከፍተኛ ቦታ ያላት አባል ነች። አዲሱ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከአሁን ቀደም ደቡብ አፍሪካን ከቤጂንግ ጋር ባላት የሞቀ ግንኙነት የተነሳ ነቅፈዋታል። ቦብ ወኬሳ ጆሃንስበርግ የሚገኘው ዊትዋተርስራንድ ዩኒቨርሲቲ የአፍሪካ ማዕከል የዩናይትድ ስቴትስ ጥናቶች ዳይሬክተር ናቸው። የሚከተለውን አስተያየት ሰጥተዋል። አሁን የመጣው የትራምፕ ቫንስ አስተዳደር ከመጀመሪያው ቅድሚያ ለአሜሪካ የሚል የውጭ ፖሊሲ እንደሚከተል በሚገባ ግልጽ አድርጓል። ስለዚህ ደቡብ አፍሪካ ቅድሚያ ለብሪክስ የሚል ፖሊሲ ብታቀነቅን ከእርሳቸው የውጭ ፖሊሲ ጋር ይጣረሳል፣ ችግር ውስጥም ትገባለች። አንዳንድ ሪፐብሊካኖችም ዩናይትድ ስቴትስ ከደቡብ አፍሪካ ጋር ያላት ግንኙነት ሙሉ ግምገማ እንዲካሄድበት ጠይቀዋል። አንዳንድ ተንታኞች ታዲያ ደቡብ አፍሪካ ከዋሽንግተን የውጭ ፖሊሲ በማፈንገጧ የንግድ ጥቅሞችን መከልከል የመሳሰሉ ቅጣቶች ሊያገኟት እንደሚችሉ ይናገራሉ። ሬሃርትሊ ብሬንትሀርስት ፋውንዴሽን በተባለ የደቡብ አፍሪካ የጥናት ተቋም የምርምር ዳይሬክተር ናቸው። Yeah, I think that uh, this sort of um, the length of the tether that the US will have. United እሳቸው እንደሚያስረዱት ይህ ዩናይትድ ስቴትስ አፍሪካ ውስጥ ያላትን ተሰሚነት ሊያሳድግላት ይችላል። ወይም ደግሞ ወይም ደግሞ እነዚህን ሀገሮች ከዩናይትድ ስቴትስ ጋር መሆናቸውን እየተዉ ወደ ሌሎች አማራጮች እንዲሄዱ ሊገፋፋቸው ይችላል። ዩናይትድ ስቴትስ ወሳኝ የሆኑ ማዕድኖችን ከዛምቢያና ከኮንጎ ዲሞክራቲክ ሪፐብሊክ ወደ ምዕራባዊው የአፍሪካ ጠረፍ የሚያጓጉዘው የባቡር መስመር ሎቢቶ ኮሪዶር ፕሮጀክትን መቀጠሏ እንደማይቀር ተንታኞች ይናገራሉ። ሌላው የትራምፕ አስተዳደር ትልቅ እርምጃ ከሶማሊያ ተገንጥላ ራሷን እያስተዳደረች ላለችው ለሶማሊላንድ እውቅና መስጠት ሊሆን ይችላል። ያም ሆነ ይህ ይላሉ፣ በጡረታ ላይ ያሉት የቀድሞ የዩናይትድ ስቴትስ ዲፕሎማት ብሩክስ ስፔክተር። አፍሪካ በትራምፕ አስተዳደር የውጭ ፖሊሲ አጀንዳ ቀዳሚ ስፍራ አይኖራትም። አፍሪካን በሚመለከት እውነቱን ለመናገር በተጨባጭ ያለውን ሁኔታ ተመርኩዘን የትራምፕ አስተዳደር ትኩረት በሚሰጣቸው ጉዳዮችና ቦታዎች ሰንጠረዥ ላይ አፍሪቃ በጣም ታች ነው የምትሆነው። ማርኮ ሩቢዮ በውጭ ጉዳይ ሚኒስትርነት ዓለም አቀፍ ጉዟቸውን የሚጀምሩት ፓናማን በመጎብኘት እንደሚሆን ተመልክቷል። አድማጮቻችን በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የቅዳሜ ምሽት ጥር 24 2025 ዓ ም ዝግጅታችን ነው። ስርጭቶቻችንን ከሰኞ እስከ አርብ በመደበኛው የሬዲዮ፣ በቴሌቪዥን መሰናዷችን፣ በዩቲዩብ ገጻችን፣ በቪያም ሀሪክ የፌስቡክ ገጻችንና ድረ ገጾቻችን ላይ ታገኛችኋላችሁ። ሳትከታተሉ ያመለጧችሁ ዘገባዎች እንዲሁም ደግሞ ትንታኔዎች ካሉ የቪያም ሀሪክ ድረገጽ ላይ በመግባት እዛ ላይ ትከታተሉን ዘንድ በአክብሮት እንጋብዛለን። ወደ ተከታዩ ዘገባ ነው የምንሻገረው። አዲስ አበባ የተለያዩ የአፍሪካ ሀገራትና ከአፍሪካ ውጭም ብሎም የሌሎች ሀገራት ዲዛይነሮችን ያሳተፈ የፋሽን ትርኢት ባለፈው ሳምንት ተካሂዷል። ሀብ ኦፍ አፍሪካ ፋሽን ዊክ በሚባል ተቋም የተዘጋጀው እና ለአምስት ቀናት መቆየቱ የተገለጸው የፋሽን ትርኢት አስራ ስምንት ዲዛይነሮች የፈጠራ ስራዎቻቸውን አሳይተውበታል። አዘጋጆቹ የፋሽን ትርኢቱ አዳዲስ የአልባሳት ዲዛይኖችን ለማስተዋወቅ እድል ይፈጥራል ሲሉ፣ ዲዛይነሮቹ ደግሞ የገበያ ትስስር የሚፈጠርበት ልምድ የሚለዋወጥበት መድረክ መሆኑን ለአሜሪካ ድምጽ ተናግሯል። ገብረ ሚካኤል ገብረ መድህን ዝርዝር ዘገባ ለሁ። ባለፈው ሳምንት ከእሮብ ጀምሮ ለአምስት ቀናት በአዲስ አበባ የተካሄደው የፋሽን ትርኢት በልዩ ልዩ ዝግጅቶች የደመቀ ነበር። የፋሽን ትርኢቱን ያዘጋጀው ሃብ ኦፍ አፍሪካ ፋሽን ዊክ የተባለ ተቋም ሲሆን በአህጉረ አፍሪካ ያሉ የፋሽን ባለሙያዎች የሚገናኙበትና ልምድ የሚለዋወጡበት መድረክ እንዲሆን ታልሞ የዛሬ 15 ዓመት መመስረቱን ከመስራቾቹ አንዷ የሆነችው ማህሌት ተክለ ማርያም ለአሜሪካ ድምፅ ተናግራለች። የአፍሪካ ፋሽን ሳምንት በየአመቱ በተለያዩ የአፍሪካ ሀገራት እንደሚዘጋጅ የገለጸችው ማህሌት ተክለ ማርያም በዚህኛው ትርኢት በርካታ ዲዛይነሮች ተሳትፈዋል ትላለች። በመድረክ ላይ ወደ 18 ዲዛይነሮች ነበሩ ከዛ ደግሞ እንደ ፋሽን ኤግዚቢሽን የምንለው ካያችሁት ወደ ዘጠኝ ዲዛይነሮች ጀማሪ ዲዛይነሮችም አንዳንዶቹም ደግሞ ኢንዱስትሪው ላይ ገና በመግባት ያሉ እንዲያስተዋውቁ መድረኩን ሰጥተናቸው አቅርበው ነበረ። እያንዳንዱ ዲዛይነር ወደ 15 ያህል ልብስ ነው የሚያቀርበው፣ የተለያዩ የራሳቸውን ኢንስፒሬሽን የሚገልጹበት ማለት ነው እና ብዙ ልብስ ነው። ስራዎቻቸውን ካሳዩት ዲዛይነሮች አንዷ የሆነችው ቤዛ ዮሐንስ በአህጉራዊው የፋሽን ትርኢት የኢትዮጵያ አልባሳትን ማስተዋወቅ ላይ ማትኮሯን ተናግራለች። የኔ ምርት የነበረው በ100 ፐርሰንት ኢትዮጵያ ውስጥ ፕሮሰስ የተደረጉ አልባሳትን በፋብሪኮችን ሰው ወደ ውብ የሆኑ አልባሳት ቀይሬ እሱን ነው ይዤ የመጣሁት ሽመና ማለት ነው። ለተለያዩ አይነት ፕሮግራሞች ብዙዎቻችን የምንጠቀመው ከውጭ ኢምፖርት የሚደረጉ አልባሳትን ነውና በእኛ ሀገር ደግሞ ፕሮሴስ የተደረጉ አልባሳትን ደግሞ ሽመናዎችን በዘመናዊ መልክ ለሰርግ እንዲሁም ለተለያየ ነገር መልበስ እንደሚቻል ኢሌጋንት የሆኑ እስከ ሰርግ ኢቨንቶች ለቀለበት የሚሆኑት አልባሳትን ነው ይዤ የቀረብኩት። ከተለያዩ የአፍሪካ ሀገራት መጥተው የፋሽን ስራዎቻቸውን በዚህ መድረክ ካስተዋወቁት ዲዛይነሮች መካከል አንዷ ኬንያዊቷ ሼይላ ቤኔርዴቴ የሀገሯን አልባሳት ለእይታ ማቅረቧን ጠቅሳ በዝግጅቱ ተደስቻለሁ ብላለች። ሁሉም ዲዛይነሮች የሚገርሙ ናቸው። የፈጠራ ችሎታቸው ያስደንቃል። ከተለያዩ አካባቢዎች ከመጡ ዲዛይነሮች ጋር መገናኘት ጥሩ ነው። በዚህ ዓመት እዚህ ስራዎቼን በማሳየቴም ደስ ብሎኛል። ያቀረብነው የአልባሳት ስብስብም ተቀባይነት አግኝቷል ብዬ አስባለሁ። በዚህ የፋሽን ትርኢት ሳምንት የኢትዮጵያ ባህልና ታሪክ የሚያስተዋውቁ ቦርሳዎችን ለእይታ ማቅረቡን የገለጸው ዲዛይነር ዳንኤል ደገማው አብዛ ነው። መድረኩ የገበያ ትስስር ለመፍጠር አግዞናል ይላል። እያንዳንዱ ቦርሳዎቻችን ስም አላቸው። ለምሳሌ ቀደምት ያልነው ቦርሳ አለ፣ ባለግርማ የምንለው ቦርሳ አለ፣ ከዛ ደግሞ ከምንጩ የተባለ ቦርሳ አለ። እዛ የስንዴ ጋር የተገናኘ ነገር ነውና እያንዳንዱን በዛ ልክ ይዘን መተናል። ሌላ ደግሞ የአበሻ ቢዩቲ የሆነው ንቅሳትንም በትንሽ በአግሪ ፕሬዘንት ለማድረግ ሞክረን። ሰው ትልቅ ስቴጅ ነው ለእኛ እግዚአብሔር ይመስገን። ያው እኛም ከጠበቅ ነው በላይ ነው ያገኘ ነው ሰው ትልልቅ ሰዎች ይገኛሉ። ኢንተርናሽናል የሚመጡ ሰዎች which action but i and less talk a at the same time the more international buyers you met a Lucy yeah local County Serrano so on the designer network in the Nara get a Donald who lives a band about a man stage of in Alomar's no so Nagisa will in me the a male comedy la la la la la la la la Kazan's are የትርኢቱ አዘጋጅ ማህሌት ተክለማርያም መድረኩ በልዩ ልዩ መንገድ ዲዛይነሮችን የሚጠቅም እንደሆነ ትናገራለች። ብዙ ዲዛይነሮችን እድል ይሰጣል። የተለያየ ሚዲያ የሆን እንደ እናንተ አይነት ይመዘግባል፣ ያየላቸዋል ስራቸውን፣ ኢንዱስትሪውም እንዲበረታታና ደግሞ ያው የሚያስተዋውቁበት ነው። እንደ ማርኬቲንግ ማለት ነው። እንደ አፍሪካ እንደ ኢትዮጵያ ሚብል ትንሽ ለውጥ አለ ግን እድገት አለ። ግን ይቀረናል። እንደ አዲስ ነው። ትምህርት ቤቶችም አሉ፣ አሁን እየተከፈቱ ያሉ ብዙዎቹ። ትሬኒንግ ይፈልጋል። ከሌላ አፍሪካ ሀገሮችም ጋር ደግሞ ትስስር መፍጠር አለብን፣ ማሳደግ መቻል አለብን እና ስራችንን ከጎረቤት አገር ጋር መስራት መሸጥ፣ የሚመሳስሉትን ትሬዲንግ ብንጀምር ደግሞ ከባድ ስራ ነው። እያደገ ነው። ኬንያዊቷ ዲዛይነር ሼይላም እንዲህ አይነት በርካቶችን የሚያሳተፍ የፋሽን ትርኢት ጥቅሙ የበዛ መሆኑን ትገልጻለች። እንዲህ አይነት መድረክ ተሰጧችንን የጥበብ ስራዎቻችንን፣ እንዲሁም የምንሰራቸውን የፋሽን አይነቶች ለማሳየት እድል ይሰጠናል። ለምሳሌ ከእናንተ ጋር ተገናኝቻለሁ። ከኬንያ ፋሽን ጋር ተዋውቃቸዋል። በዚህ መድረክ ከናይጄሪያ፣ ከሩሲያ እና ከሌሎችም ሀገራት ከመጡ ዲዛይነሮች ጋር ተገናኝተናል። ልምድ ለመለዋወጥ፣ ትስስር ለመፍጠር እና የጥበብ ስራዎቻችንን በተለያዩ ቦታዎች ለማሳየት ያግዘናል። መድረኩ የኢትዮጵያ አልባሳትን ለማስተዋወቅ እድል የሰጠ መሆኑን የምትናገረው ደግሞ ቤዛ ዮሐንስ ነች። የኢትዮጵያዊ ዲዛይነሮች ይዘው የቀረቡት ኢትዮጵያ ስፖርትስ የሚደረጉ የተሸመኑ አልባሳትን ነው። ብዙዎቻችን የተጠቀም ነው ሰው ምን ያክል የሀገር ውስጥ ፕሮዳክቶች የሀገር ውስጥ ሽመና ውጤቶች በጣም እንዳደጉ ለሰዎችም አዌርነስ ክሬት አርገናል ብዬ ያስባል። በቃ ሲምፕል የሆነ በጣም ጥሩ ታይም የነበረው ብዙዎቻችን እርስ በርስ የምንተዋወቅበት የነበረው በጣም ቆንጆ ኢቨንት ብዙ ዲዛይኖችን እንዴት አድርገን ክሬት ማድረግ እንዴት አድርገን አንዱን ከአንዱ ጋር ምክስ ማድረግ እንዳለብን የተለያየ ነገር ተምረናል። ለአምስት ቀናት የቆየው ይህው ደማቅ የፋሽን ትርኢት በልዩ ልዩ የሰርከስና የሙዚቃ ዝግጅቶችም የታጀበ ነበር። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። በመቀጠል ደግሞ የምናልፈው የዱር እንስሳት መብት ተሟጋች ወደሆነች እንግዳ ነው። ግሬታ ፍራንቸስካ ዩሪ ትባላለች። የጣሊያንና የኢትዮጵያ ትውልድ ያላት የአካባቢ ጥበቃና የዱር እንስሳ ጥበቃ መብት ባለሙያ ናት። ግሬታ በተለይም የዝሆኖችን ጥበቃ ተነሳሽነት ስራዎች ላይ ኢትዮጵያን ጨምሮ ሀያ አምስት የአፍሪካ ሀገራት ተሳታፊ በሆኑበት ተቋም አማካኝነት ብዙ ስራዎችን ሰርታለች። በአሁኑ ሰዓት አፍሪካውያን ሴቶች በአካባቢ ጥበቃ ስራዎች ላይ እንዲሳተፉ በሚቀሰቀስ ሴቶች ለአካባቢ ጥበቃ የተባለ ድርጅት ለመስራች እና ባልደረባ አምናታ ራሷን ከምታስተዋውቅበት ቆይታችን ይጀምራል። ኤደን ስለጋበሽኝ በጣም አመሰግናለሁ። ግሬታ ፍራንቸስካ ዩሪ ይባላለሁ። ኢትዮጵያዊና ጣሊያናዊት ነኝ። በሙያዬ ደግሞ የአካባቢ ጥበቃ ባለሙያ ነኝ። ባለፉት አስርት ዓመታት ውስጥ በአፍሪካ ቀንድና በሰፊው የአፍሪካ አህጉር ውስጥ በዱር አራዊት ዙሪያ ግንዛቤ እንዲዳብር ስሰራ ቆይቻለሁ። በአካባቢ ጥበቃ ላይ መስራት እንዴት ከባድና ውስብስብ እንደሆነም ግንዛቤ እንዲኖርም ሰራለሁ። ያደግኩት አዲስ አበባ ውስጥ ነው፣ ግን ገና በልጅነቴ በሀገሬ መዞር በመቻሌ ትልቅ እድል ነበረኝ። በዚህ ምክንያት ከማህበረሰባችን ከ120 ሚሊዮን በላይ የሚሆነው ሕዝብ በጣም ፈጣን እድገት ባላቸው ሀገራት ውስጥ የተፈጥሮ ሀብታቸውን ለመጠበቅ ችግሮች እንደሚያጋጥሟቸው ልገነዘብ ችያለሁ። በዚህ የተነሳ የአካባቢ ሚዛንን እንዴት ማስጠበቅ ይቻላል የሚለውን ለመረዳት ጥልቅ የሆነ ፍላጎት ሊያድርብኝ ችሏል። በጣም አመሰግናለሁ ግሬታ። በድጋሚ እስቲ እንግዲህ የዱር እንስሳት አለም አቀፍ ወንጀለኞችን መቆጣጠር ወይም ደግሞ ጥበቃ ማለት ምን ማለት ነው? አንቺስ እንዴት ነው ወደዚህ ስራ ልትገቢ የቻልሽው? ስራ ስጀምር ስለ ዱር አራዊት የነበረኝ እውቀት እንብዛም ነበር። የመጀመሪያ ስራዬ በሰሜን ኢትዮጵያ በሚገኘው የሰሜን ተራራዎች ብሔራዊ ፓርክ ነበር። በወቅቱ ፍላጎቴ የነበረው ማህበረሰቦች በቱሪዝም ልማትና በብሔራዊ ፓርክ እንቅስቃሴዎች እንዴት እንደሚሳተፉ መረዳት ነበር። ብዙ ቀኖችን በብሔራዊ ፓርክ ውስጥ ሳሳልፍ፣ ማህበረሰቡ ነብርና በመጥፋት ላይ ያሉ ዝርያዎችን የሚገድለው ኑሮን ለማሸነፍ አቅም ስለሚያንሰው እንደሆነ መረዳት ጀመርኩ። ነገር ግን ደግሞ ገበያው የሚመራውም ከሀገራቸው በብዙ ኪሎ ሜትሮች ርቆ በአውሮፓ፣ በሩቅ ምስራቅ፣ በአሜሪካ በሚኖሩና ለየት ያሉ እንስሳትን በሚያሰባስቡ ሰዎች አማካኝነት ነው። ስለዚህ የተረዳሁት ነገር እኛ ትኩረት እያደረግን ያለነው ከፊት ያሉት ችግረኛ ማህበረሰቦች ላይ ብቻ ሲሆን የዱር እንስሳት አደንና ሌሎችም ወንጀሎች ግን የሚፈጸሙት በዓለም አቀፍ ደረጃ መሆኑን ነው አካባቢ ጥበቃ ለሴቶች የሚል ተቋም ውስጥ በአሁን ሰዓት ባልደረባነሽ። ይሄ ተቋም ምንድን ነው? እሱ የሚያደርገው እንደ አኑ አቆጣጠር በ2021 በአፍሪካ የአካባቢ ጥበቃ ላይ የሚሰሩ ሴቶች መርሃ ግብር አጋር መስራች እና ቀዳሚ የምርምር ባለሙያ እንደሆን ስጋበዝ በጣም ነበር ክብር የተሰማኝ። በአመራርም ሆነ በአካባቢ ጥበቃ ዘርፍ ውስጥ ያለን ሴቶች በወንዶች ውቅያኖስ ውስጥ እንዳለን ሁሉ ቁጥራችን እጅግ ጥቂት ነው። በተለይ የኢትዮጵያ ሴቶች ሩቅ አካባቢ እንዲሄዱም ሆነ እንዲሰሩ አይበረታታም። ብዙ ጊዜ ይህ የወንዶች ስራ ተደርጎ ነው የሚወሰደው። ሴቶች ስካውት ወይም የአካባቢ ጠባቂ ሆነው እንዲሰሩም አይበረታታም። ስለዚህ ተቋማችን ሴቶች ጎልተው እንዲወጡና እንዲታዩ አንድ ላይ አሰባስቧል። ከታች ወርዶ መስራትን ስናነሳ ስካውቶች ወይም ደግሞ አካባቢ ጥበቃ ላይ ያሉ ሰዎችን ጠቅሰሸል በተለይ ደግሞ ሴቶች በአካባቢ ጥበቃ ዙሪያ ላይ ያላቸው ሚና ምንድን ነው? ኢትስ ቬሪ ኢንተረስቲንግ ቢኮዝ በጣም የሚገርም ነው። ለረጅም ጊዜ ሴቶች በአካባቢ ጥበቃ ዙሪያ ባላቸው ተጽዕኖ ላይ ጥናት ተደርጎ አያውቅም። እኔ ግን ገና ልጅ እያለሁ የሰራሁት ጥናት ሴቶች የአካባቢ ጥበቃ በሚሰሩ ስካውቶች ላይ ስላላቸው ተጽዕኖ ነበር። ምክንያቱም በቀኑ መጨረሻ ላይ ሴቲቷ የአካባቢው ጥበቃ ባልደረባው ሚስት፣ አያት፣ እህት ናት። ምንም እንኳን ጠባቂ ወንድ ቢሆንም ሴቷም ተጽዕኖ እንዳላት አስተውለናል። ሴቶቹ ለበጎ ነገር ተጽዕኖ ሊያሳድሩባቸው ይችላሉ። በችግር ጊዜ፣ በድህነት ውስጥ ያለች ሴት ሲቸግራት ገንዘብ ካላመጣ ባለቤቷን ወይም ልጇን በህገወጥ ተግባር እንዲሳተፍ ታስገድዳለች። ነገር ግን ሴቷን ካስተማርንና ካገዝናት አካባቢው እንዲጠበቅና አሉታዊ ነገር እንዲቀለበስ ወይም እንዲስተካከል ታደርጋለች። እንደምናውቀው ሴቶች በአጠቃላይ በማህበረሰብ ውስጥ በጣም ጠባቂዎች እና ተንከባካቢዎች ናቸው። በማህበረሰባቸው ውስጥ ብዙ ጊዜ ወጥተው እንጨት የሚለቅሙት፣ ውሃ የሚቀዱት እና ልጆቹን የሚያሳድጉት እነሱ ናቸው። ስለዚህ ከፍተኛ ተጽዕኖና ብልሃት አላቸው። እኔ የምሰራበት ተቋምም ሴቶች በማህበረሰብ ውስጥም ሆነ በመንግስታዊ ተቋማት ውስጥ ቦታ እንዲያገኙ ይጥራል። የአካባቢ ጥበቃ ስንል ወይም ደግሞ የዱር እንስሳት ጥበቃን ስናነሳ ይሄ ዘርፍ ለሴቶች ምን ያክል ምቹ ነው? እኔ በጣም እድለኛ ነኝ ማለት እችላለሁ። በዱር ጥበቃ ስራ ላይ ምንም አይነት ተግዳሮት አጋጥሞኝ አያውቅም። ሁልጊዜም እንደ ቤተሰብ የሆነ በጣም የሚያስደንቅ ቡድን አለኝ። በአጠቃላይ በአካባቢ ጥበቃና የሴቶችን ጉዳይ ካነሳን የተወሰነ ጀግድነትና ድፍረት ሊኖር ይገባል ብዬ አስባለሁ። ሁኔታው ለሴቶች ምቹ እንዲሆን ብዙ ልናደርግላቸው የምንችላቸው ነገሮች አሉ። ለምሳሌ በወር አበባ ላይ ከሆንን ንጹሕ ውሃ ማግኘት ሊመቻች ይገባል። በራሳችንም ለስራ ስንንቀሳቀስ ፍጹም ደህንነት ሊሰማን ይገባል። ከዚህ ቀደም ስራሽ በብዛት የሚያተኩረው ዝሆኖችን ጥበቃ እንደነበረ አውቃለሁና እስቲ ጥቂት ስለሱ ስራሽ ንገሪኝ። እኔ ሁል ጊዜ ዝሆኖች መረጡኝ እንጂ እኔ አይደለሁም የመረጥኳቸው ላለው የዱር አራዊትን ሁሉንም ወዳለሁ። ነገር ግን ሁለተኛ ዲግሬን ሳጠናቅቅ በአፍሪካ የዝሆን ጥርስ አደን ከፍተኛ ደረጃ ላይ የደረሰበት ወቅት ነበር። ያኔ በአንድ ዓመት ጊዜ ዘጠና ስድስት ዝሆኖች የተገደሉበት ወቅት ነበር። ስለዚህ ህገወጥ የዝሆን ጥርስ ንግድ ምን እንደሆነና ማህበረሰቡና መንግስታዊ ያልሆኑ ድርጅቶች ሚናቸው ምን መሆን እንደሚችል በትክክል መረዳት ነበረብን። በወቅቱም በአፍሪካ የዝሆን ጥርስ ሽያጭን ስልታዊ በሆነ መንገድ መግታት የሚያስችል ተቋም ተቋቁሟል። ስለዚህ ቀደም ሲል እንደገለጽኩት ህገወጥ የዝሆን ጥርስ ንግድ ምን እንደሚመስል ለመስራት እድሉን አገኘው ከተለያዩ ማህበረሰቦች ጋርም ተቀራርቤ ሰራው። በመሆኑም ዝሆኖችን የመጠበቅ ስራ የጀመረው በዚህ መንገድ ነው። በአሁን ሰዓት ግጭትን ጨምሮ ብዙ ነገሮች በኢትዮጵያ እየተከሰቱ ነው። የማህበረሰቡን የአካባቢ ጥበቃ እውቀት እንዴት ነው ምትገመግሚው? እንዴት ታይዋለሽ? የዱር አራዊትን በመጠበቅ ረገድ ማህበረሰቦች እጅግ አስደናቂ ናቸው። ሁልጊዜም የምናገረው ይሄንን ነው። እኛ የከተማ ሰዎች ነን። ምንም እንኳን ከፍተኛ የዱር እንስሳት ፍቅር ቢኖረንም በመጨረሻ ተመልሰን በከተማ ውስጥ እንኖራለን። ስለዚህ ከዱር እንስሳቱ ጋር አብረው የሚኖሩትን ማሳተፍ አለብን። ዝሆኖቹ ባሉባቸው አካባቢዎች ያሉ ሽማግሌዎች ከዝሆኖች ጋር እንዴት በታሪክ እንደተገናኙ ይነግሩሻል። ዝሆኖች ያሉበትንና ጊዜያቸውን የሚያሳልፉበትን ቦታ እንዲሁም ሁሉም ነገር እንዴት እንደተከናወነ ያውቃሉ። ነገር ግን የማህበረሰቡ ሕይወት ከጊዜ ወደ ጊዜ ፈታኝ እየሆነ ነው። ለዛም ነው አብረው እንዳይኖሩ እየተገፋፉ ያሉት። የስርዓት ተግዳሮቶችም ተደቅነውባቸዋል። እነዚህ አካባቢዎች ዙሪያ የሚደረጉ የአካባቢዎች መለወጥ፣ የመንገድ ግንባታ፣ የኔትወርኮች መዘርጋትና ትላልቅ ኢንቨስትመንቶች ሰዎችንና እንስሳቱን እያፈናቀሉ ነው። አስታውሳለሁ። በአንድ ወቅት ወደ ሰሜን አካባቢ ትግራይ ውስጥ በጣም ጥቂት ዝሆኖች ነበሩ። በክልሉ በግጭት ምክንያት በድህነት ውስጥ ከሚገኙ ማህበረሰቦች ጋር እየተወያየሁ ነበር። ዝሆኖች ማሳቸው ውስጥ እየገቡ ማሽላውን በብዛት ይበሉባቸው ነበር። በዚህ የተነሳ ዝሆኖቹን ይጣሏቸዋል ብዬ አስብ ነበር። ነገር ግን አንድ ሽማግሌ ጠላቶቻችን ዝሆኖች አይደሉም፣ ዝሆኖቹ እንደኛ ለሕልውናቸው እየታገሉ ነው። ሁለታችንም የአንድ ሳንቲም ሁለት ገጽታዎች ነን። ሁለታችንም ደግሞ ለመታገል የምንጥርና ለፍላጎታችን እውቅና የማይሰጥ ኢፍትሐዊ ስርዓት ውስጥ ነው ያለነው አሉኝ። ስለዚህ ማህበረሰቡ በቂ ግንዛቤ አለው። ሰፋ ባለመልኩ ደግሞ መንግስታት፣ መንግስታዊ ያልሆኑ ተቋማት፣ እንዲሁም ደግሞ ባለድርሻ አካላት ምን ማድረግ አለባቸው ያለች ሙያው ላይ እንዳለ ሰው በጣም ከባድ ጥያቄ ነው። ለረጅም ጊዜ ያክል የሚሉት እስኪ እናንተ ችግሩን ፍቱና መልሳችሁን ንገሩን ነው። ነገር ግን እንዲህ ሊሆን አይችልም። ሁሉም ነገር እርስ በርስ የተሳሰረ ነው። ሁላችንም ያለ አካባቢያችን መኖር አንችልም። የዱር እንስሳት ከሌሉ ልንኖር አንችልም። የዱር እንስሳት ለስነ ምህዳራችን ጤና ወሳኝ ሚና ስለሚጫወቱ መፍትሄዎችን መፈለግ የሁላችንም ኃላፊነት ሊሆን ይገባል። ግሬታ ዩሪ፣ ስለነበረን ቆይታ በጣም ነው የማመሰግነው። እኔም በጣም አመሰግናለሁ። የተማሪዎች እጦት የምልክት ቋንቋ ስልጠናን ስጋት ላይ ጥሏል። በአዲስ አበባ ዩኒቨርሲቲ የሚሰጠው የምልክት ቋንቋ ትምህርት ከቅርብ ዓመታት ወዲህ ተማሪዎችን እያገኘ ስላልሆነ በስልጠናው ላይ እንቅፋት መፍጠሩን ዩኒቨርሲቲው አስታውቋል። የአሜሪካ ድምጽ ያነጋገራቸው ባለሙያዎች በበኩላቸው ችግሩ በምልክት ቋንቋ እድገት ላይ ተግዳሮትን ይፈጥራል ብሏል። መስማት የተሳናቸው ዜጎች አገልግሎት እንዳያገኙ የሚያደርጋል ሲሉ ተናግረዋል። የሴቶችና ማህበራዊ ጉዳይ ሚኒስቴር በበኩሉ መስማት የተሳናቸው ዜጎች በአገልግሎት ተቋማት የተለያዩ ችግሮችን እንደሚገጥሟቸው ገልጾ ችግሩን ለመቅረፍ የሚያስችል ስልት እያዘጋጀ መሆኑን ያመላከተው ገብረ ሚካኤል ገብረ መድህን ዝርዝር አለው። ባለፈው ሳምንት ጥር 6 2017 ዓ ም በአዲስ አበባ በተካሄደው 15ኛው የምልክት ቋንቋ ምርምር ዓለም አቀፍ ጉባኤ ላይ የተሳተፉ ምሁራን በዘርፉ ያለውን ችግር አብራርተዋል። ከእነዚህ አንዱ የነበሩት በአዲስ አበባ ዩኒቨርሲቲ የሂዩማኒቲስ የቋንቋዎች ጥናት የጋዜጠኝነትና ኮሚኒኬሽን ኮሌጅ ዲን ዶክተር አማኑኤል አለማየው ዩኒቨርሲቲው የምልክት ቋንቋን ማስተማር ከጀመረ አስር ዓመታት ማስቆጠሩን ተናግረዋል ዶክተር አማኑኤል አለማየሁ ለአሜሪካ ድምፅ በሰጡት ቃለ መጠይቅ የአዲስ አበባ ዩኒቨርሲቲ ይህንን ቋንቋ በመጀመሪያና በሁለተኛ ዲግሪ ደረጃ እንደሚያስተምር ገልጸው በአሁኑ ጊዜ ግን የትምህርት ክፍሉ ተማሪዎችን እያገኘ አይደለም ብለዋል የምልክት ቋንቋ ላለፈው አራት ወስት ዓመት ተማሪ እየተቀበለ ያለ የምልክት ቋንቋ ብቻም ሳይሆን ሊንግስቲክስም የሚማሩ ተማሪዎች የሉ። ስለዚህ ይሄ በጣም ስጋት ነው። ስለ ጉዳዩ ለአሜሪካ ድምፅ አስተያየት የሰጡት በጅማ ዩኒቨርሲቲ የትምህርት ሳይኮሎጂ መምህር ፕሮፌሰር ብርሃኑ ንጉሴ የምልክት ቋንቋ ስልጠናው ችግር ላይ መውደቁ መስማት የተሳናቸው ዜጎች ከማህበረሰቡ ጋር እንዳይግባቡና አገልግሎት እንዳያገኙ ያደርጋል በማለት የሁኔታውን አሳሳቢነት ገልጸዋል በዚህ የሰለጠኑ የሰው ኃይል ከሌለ የነዚህን ፍላጎት የመግለጽ ችግራቸውን የመግለጽ እና ራሳቸውን የሚገልጹበት ችግራቸውን የሚገልጹበት ለችግራቸውን መብት የሚሰጡበት ፍላጎታቸውን ኢንተርቴን የማድረግ የማስተናገዱ ችግር ይገጥመዋል ብዬ አስባለሁ። በተለይ እዚህ ላይ ችግሩ የሚከፋ ይመስለኛል። ተማሪዎች የምልክት ቋንቋ ትምህርትን እንዳይመርጡ ያደረጋቸው አንደኛው ምክንያት ከቅርብ ዓመታት ወዲህ የ12ተኛ ክፍል መልቀቂያ ፈተናን የሚያልፉ ተማሪዎች ቁጥር ማነስ ሊሆን ይችላል የሚሉት ፕሮፌሰር ብርሃኑ ከተመረቅን በኋላ ስራ አናገኝም የሚል የተማሪዎቹ ስጋትም ሌላኛው ምክንያት ሊሆን እንደሚችል ግምታቸውን አስቀምጠዋል። ስለዚህ ጉዳይ አስተያየት የሰጠችን ራሄል ወልደስላሴ የተባለች ባለሙያም በዚህ ሐሳብ ትስማማለች። የዛሬ ስምንት ዓመት ከአዲስ አበባ ዩኒቨርሲቲ በምልክት ቋንቋ በመጀመሪያ ዲግሪ መመረቋን የምትናገረው ራሄል በአስተርጓሚነት ስራ መጀመሯን ለአሜሪካ ድምፅ ገልጻለች። መስማት የተሳናቸው ዜጎች በአገልግሎት ሰጪ ተቋማት በአስተርጓሚ እጦት ሲቸገሩ አያለው። ሆኖም አብዛኞቹ የመንግስትም ይሁን የግል ተቋማት አስተርጓሚ አይቀጥሩም ትላለች። አገልግሎት ሰጪ ተቋማትም ሆኑ እነሱ የተቀጠሩበት መስሪያ ቤቶች አስተርጓሚ እንዲቀጥሩ አላየሁም። የዚህም ጊዜ በቃ ማግኘት የሚገባቸውን አገልግሎት አያገኙ ማለት ምንም መረጃ አያገኙም ወይም አገልግሎት አያገኙም። የምልክት ቋንቋ አስተርጓሚነት በሲቪል ሰርቪስ ውስጥ የራሱ የስራ መደብ እንደሌለውም ተናግራለች። ከዚህ ቀደም በአንድ ትምህርት ቤት ስትሰራ ያየችውን ችግር በመጥቀስ በዘርፉ የሰለጠኑ ባለሙያዎች ስራ እንደማያገኙ ተናግራለች። እኔ ስምንት አመት በሰራሁበት ጊዜ ስራዬ የምልክት ቋንቋ አስተርጓሚ ነው። ነገር ግን መደቤ የነበረው ጽህፈትና ሂሳብ ላይ ነው። በዛ የተነሳ የደረጃ እድገት አይኖረኝም እንደመምህራን ስለዚህ እኔ ራሴ በቃ ከዛ ስራ ወጥቼ ወደ መምህርነት ነው የገባሁት አሁን ከኔ ጋር የተመረቁ ልጆች በጣት የሚቆጠሩ ናቸው ወደዚህ ስራ ወደ ምልክት ቋንቋ አስተርጓሚነት የገቡት አብዛኛው ወደዚህ አይገባም በአስራ አምስተኛው የምልክት ቋንቋ ምርምር አለም አቀፍ ጉባኤ ላይ የተሳተፉት በሴቶችና ማህበራዊ ጉዳይ ሚኒስቴር የአካል ጉዳተኞች ጉዳይ መሪ ስራ አስፈጻሚ አቶ አሳልፈው አመዲን በኢትዮጵያ ከሶስት ሚሊዮን በላይ መስማት የተሳናቸው ዜጎች እንዳሉ ተናግረው የሚገጥሟቸውን ችግሮች ለመቅረፍም ጥረቶች እየተደረጉ ናቸው ብለዋል። አብዛኞቻችን የምልክት ቋንቋ እንኳ የምንጠቀም ካለመሆኑ ጋር ተያይዞ በተለያዩ ቦታዎች ሲሄዱ ከአገልግሎት እንደዚሁም ከማህበራዊ መስተጋብር ጋር ተያይዞ የሚያገጥሟቸው ተግዳሮቶች አሉ። እነኝን ለመቅረፍ በደንብ መስራት ያስፈልጋል። አሁን በባህልና ስፖርት ሚኒስቴር የኢትዮጵያ የምልክት ቋንቋ ስትራቴጂ እየነደፈ ነው። የምልክት ቋንቋ በአብዛኛው ማህበረሰብ ጥቅም ላይ የሚሆን ለማድረግ ማለት ነው። ከዛ ውጭ ከአክሰስ ቱ ኤዱኬሽን ጋር ተያይዘው የሚያጋጥሙ ተግዳሮቶች አሏቸው። ትምህርት ቤቶች ለመስማት ለተሳናቸው ዜጎች ብቁ መምህራን በማሰልጠን እነሱን በማሰማራት እንደዚሁም ደግሞ የመማሪያ አካባቢዎችን ለመስማት የተሳናቸው ምቹ በማድረግ ረገድ አሁንም ተግዳሮቶች አሉ። እነሱ ላይ ሲሪየስ መስራት ያስፈልጋል። የአዲስ አበባ ዩኒቨርሲቲው ባልደረባ ዶክተር አማኑኤል አለማየሁ የተማሪዎች እጥረት ችግሩ በሌሎችም ቋንቋዎች እንደሚስተዋል ገልጸው መንግስት ለዚህ ችግር የመፍትሄ አቅጣጫ ሊቀይስ ይገባል ብለዋል። ተማሪዎች ቋንቋን የመማር ፍላጎታቸው ከጊዜ ወደ ጊዜ እየቀነሰ ነው። ቋንቋ ሲባል ማንኛውም ቋንቋ። እንግሊዝኛ የሚገቡ ተማሪዎች ላለፈው ሶስት አራት አመት የለም። የአማርኛም የኦሮምኛም በጣም እየቀነሰ ነው። ትግርኛ ላለፈው አምስት አመት ተማሪ አልተቀበለም። ይህን ተማሪን ደግሞ ማስገደል አትችልም። በምርጫው ነው መማር ያለበት ተማሪ። ስለዚህ የትምህርት ሚኒስቴር አቅጣጫ ለውጥ ያስፈልጋል ማለት ነው። አንዳንድ ጊዜ ተማሪዎችን ሰፖርት እያደረግ ወደዛን መጠን ሴንቲፋይዝ እያደረግ ወደ ቋንቋ የሚሄዱ ወደ ፎክሎር የሚሄዱን ተማሪዎችን ሰፖርት ማድረግ አለባቸው። ትምህርት ሚኒስቴርም የራሱን ፖሊሲ ምናልባት ሪቫይዝ አድርጎ ተማሪዎች ሁሉንም ዲስፕሊኖች እንዲያዳርሱ የመስራት ስራ ማድረግ አለበት። ከተለያዩ ስቴክሆልደር መስሪያ ቤቶች ጋርም መስራት ያስፈልጋል። ፕሮፌሰር ብርሃኖም እንደዚሁ የቋንቋ ትምህርቶች መዳከም በጥናትና ምርምር ስራዎች ላይ የሚያስከትለው ጉድለት እንደሚኖር ገልጸው ጉዳዩ መፍትሄ እንደሚሻ ተናግረዋል። ቋንቋ ማለት ዝም ብሎ እንደ ቱል ብቻ የምንወስደው አይደለም። የአንድን ማህበረሰብ ማንነት ቫሊዩ ይዞ የሚሄድ የማህበረሰቡን ማንነት የሚያሳድግም ጭምር አይደንቲቲም ጭምር ስለሆነ ይሄ መዘጋት ማለት የቋንቋውን እድገት የመገደብ የዛን ሶሳይቲ የሚወክለውን ሶሳይቲ ውስጥ ያለውን ቫሊዩስ፣ ኖርምስ ቪዝብል እንዳይሆን የሚያደርግ እና ከማንነት ጋር የተያዘ ስለሆነ ይሄ ነገር እንዲበረታታና በዚህም ተማሪዎች የሚገኙበትን አማራጮች፣ ኢንተርቬንሽኖች የሚሰሩና ተማሪዎችም ደግሞ ፍላጎት ኖሯቸው የተለያዩ ኢንሴንቲቭ ፓኬጆች ተዘጋጅቶ የሚስፋፋ ወይም በጥራቱን ጠብቆ የሚሄድበትን መንገድ መፈለጉ የሚበጅ ይመስለኛል። የአዲስ አበባ ዩኒቨርሲቲ ላለፉት ዓመታት ተማሪዎችን አላገኙም በሚልና በሌሎችም ምክንያቶች የትግርኛ ቋንቋን ጨምሮ አስራ አራት ፕሮግራሞች እንዲቋረጡ ማድረጉን ከዚህ ቀደም መዘገባችን ይታወሳል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። ፕሬዚዳንት ዶናልድ ትራምፕ በድጋሚ ወደ ስልጣን ከመጡበት ጊዜ በኋላ ከሳቸው ቀደም ብሎ በነበረው አስተዳደር ይሰጡ የነበሩ ስደተኞችን የመልሱ ማቋቋም መርሃ ግብሮች ለጊዜው ተቋርጠዋል። ይህንም በተመለከተ ሀብታሙ ስዩም ባለሙያ አነጋግሯል። ወደዛው ነው የምናልፈው። ፕሬዚደንት ዶናልድ ትራምፕ ወደ ስልጣን ከመጡ በኋላ ከፈረሟቸው ትእዛዞች መካከል አንዱ የዩናይትድ ስቴትስ የስደተኞች ቅበላ መርሃ ግብርን ማስተካከል የሚል መጠሪያ ያለው። አሁን የወጣው አዲሱ የፕሬዚደንት ትራምፕ ኤግዚኪቲቭ ኦርደር ለዘጠና ቀን ፕሮግራሙን ለምሳሌ ስደተኛ መቀበሉን ዘግቶታል። ያ ማለት ፕሮሰሳቸው አልቆ ሊመጡ የነበሩ ካልተሳፈሩ ድረስ ከዘጠና ቀን በኋላ ነው ምናልባት ጉዳዩ ታይቶ ተመርምሮ ፖሊስ ከአሁን ካለው አዲሱ አድሚኒስትሬሽን ጋር ፖሊሲው የሄዳ ና ሄድን ተብሎ ነው እንግዲህ ምትል ሊወሰድ የሚችለው ማለት ነው። ያ ማለት ብዙን ነገር ያቆመዋል ማለት ነው። ለጊዜውም ቢሆን ከናካቴ ይቀራል የሚል ነገር አይደለም። የሰማችኋቸው ስደተኞችን በሚመለከት ለበርካታ ዓመታት ከዓለም አቀፍ ተቋማት ጋር የሰሩት ህጋዊ ስደተኞችን ከአሜሪካ ስርዓት ጋር በሚያላምዱ መርሃ ግብሮች ውስጥ ያገለገሉትን አቶ ግርማ ከበደን ነው። ስደተኞችን የሚያመጡ ድርጅቶች አሉ፣ የተለያዩ ድርጅቶች አሉ። እነዚህ ድርጅቶች ስደተኛ መቀበልና ስደተኞች ተቀብለው እዚህ ኑሮን እንዲለምዱ ድጋፍ የሚያደርጉ፣ ልጆች ትምህርት ቤት እንዲሄዱ የሚያግዙ፣ ጤና ኢንሹራንስ እንዲያገኙ የሚያግዙ ድርጅቶች አሉ። እነሱም ፕሮግራማቸው ፖዝ ተደርጓል፣ ቁሟል። በቃ ምንም ነገር ገንዘብ ማውጣት ምናምን ምናምን አይችሉም። ይሄኛው ደግሞ ወደ አሜሪካን ሀገር የገቡ ሰዎች አስፈላጊው ድጋፍ ተደርጎላቸው ስኬታማ እንዲሆኑ የሚያግዙ ፕሮግራሞች ናቸው የተደናቀፉት ማለት ነው። የፕሬዚደንት ትራምፕ አስተዳደር የዩናይትድ ስቴትስ የስደተኞች መልሶ ማቋቋሚያ መርሃ ግብርን በጊዜያዊነት ማቆም ያስፈልገው የሀገሪቱን ብሔራዊ ጥቅምና የስደተኞችን ትክክለኛ ውህደት ያስቀደመ አሰራር መተግበሩ እስኪረጋገጥ ድረስ መሆኑን አስታውቋል። አሁን ላይ መርሃ ግብሩ የታገደው ለዘጠና ቀናት ነው። በእነዚህ ቀናት ውስጥ ታዲያ በህጋዊ መንገድ ወደ ዩናይትድ ስቴትስ የገቡ ስደተኞች በፌዴራሉ መንግስት ድጋፍ ውስጥ የነበሩ መርሃ ግብሮች ተጠቃሚ መሆን ባይችሉም ከሌሎች የግዛትና ግብረሰናይ ተቋማት አገልግሎት ሊያገኙ እንደሚችሉ አቶ ግርማ ይመክራሉ። ብዙ ሪሶርሶች አሉ። በእርግጥ የአሜሪካን አገር ላለ ለመጣ ስደተኛ በስደተኛነት ለመጣና አሳይለም እንኳን እየጠየቀ ያለ ስቴትስ እንደዚህ እነሱን እነዚህም ፕሮግራሞች ኢምፓክት እንደሚሆኑ ይመስለኛል። አሁን ካቶሊክ ቻርችስ፣ የተለያዩ ነንፕሮፊቶች፣ ሬሊጅስ ቸርቾች ሲነጎጉ ነው። የተለያዩ እንትኖች በነጻ ሄልት ስክሪኒንግ እንትን ያደርጋሉ። አንዳንድም ነን ኤመርጀንሲ የሆኑ ነገሮችን ሰፖርት ያደርጋሉ። ምግብም የሚሰጡ ድርጅቶች አሉ። እኔ አሁን በእጄ ላይ የለም እንጂ ሪሶርሶቹን ቸክ ማድረግ ይቻላል፣ የኤች ኤች ኤስ ዌብሳይት ጋር በመሄድ አሁን የካውንቲዎቹ ጋር። ሴቱም ካውንቲዎቹም የተለያዩ ሪሶርሶች አሏቸው። ያን ነገር የተለያዩ ሰርቪሶች የሚሰጡ እንዳልኩ የምክርም አገልግሎት የምግብ እርዳታ የሚሰጡኝ አሉ። የትምህርት አገልግሎት ማግኘት መሰረታዊ መብት በሆነባት ዩናይትድ ስቴትስ አዲሱ ትዕዛዝ በስደተኞች መርሃ ግብር የታቀፉ ሕጻናትና ታዳጊዎችን ከትምህርት ያግዳቸው እንደው የጠየቅናቸው አቶ ግርማ ቀጣዩም ብለዋል። በዚህ ሀገር ሕግ ማንም ሰው ትምህርት ዜ ማግኘት መብት አለው እና ስቴተሱ ምናምን አይጠየቅም ቢያንስ ከአንደኛ ክፍል እስከ ሳውቲያት ድረስ ማለት ነው። ትምህርት ቤቶችም ትምህርት ቤት ቤተ ክርስቲያን በጣም ክልክል ነበሩ፣ እስከ ቅርብ ጊዜ ድረስ ማንም ሰው ገብቶ ምንድን ነው ስቴተስ ምናምን ማለት አይችልም። የዚህ የሜሪላንድ ስቴትም ካነሳ ሜሪላንድ ብሉ ስቴት ነው እና ገቨርነሩም እንደዚሁ የአሁን እኛም ያለንበት ሞንትጎመሪ ካውንቲ ሱፐርኢንቴንዳንቱ እየሞከረ ነው። የተቀመጡ ነገሮች አሉ እና ትምህርት የማግኘት መብቱ ላይ ሊቀየር የሚችል ነገር ያለ አይመስለኝም። አዲሱ የዶናልድ ትራምፕ አስተዳደር የዩናይትድ ስቴትስ የስደተኞች ቅበላ መርሃ ግብርን ላልተወሰነ ጊዜ ማገዱን ባስታወቀበት ትዕዛዝ ላይ በውጭ ጉዳይ መሥሪያ ቤቱና የጸጥታ መሥሪያ ቤቱ ውሳኔ መሰረት የሀገሪቱን ብሔራዊ ጥቅም ባከበርና የጸጥታ ስጋት የማይሆኑ ጉዳዮችን ባጤን መልኩ እንደ ሁኔታው የስደተኞች ቅበላ ሊከውን እንደሚችል ተጠቁመዋል። ሁለቱም መስሪያ ቤቶች መርሃ ግብሩን ከገመገሙ በኋላ በዘጠና ቀናት ውስጥ ዳግም ስራ የመቀጠሉን ሁኔታ እንዲወስኑም ትእዛዝ ተሰጥቷል። በስደተኞች ቅበል አስተዳደር ውስጥ የህዝብ ደህንነትና ብሔራዊ ደህንነት ዋና ጉዳዮች መሆናቸውን ማረጋገጥ፣ ሙሉ በሙሉና በትክክል ወደ ዩናይትድ ስቴትስ መግባት የሚችሉትን ስደተኞች ብቻ መቀበል፣ ዩናይትድ ስቴትስ የቀረጥ ከፋዮቿን ሀብት መጠበቋን ማረጋገጥ የፖሊሲው ዓላማ እንደሆነ በትእዛዙ ማብራሪያ ላይ ተጠቁመዋል። Sinking to rise no more. Searching for that open door. ጥያቄዎቻችን ለምሽቱ የያዝናቸው መሰናዶዎች እዚህ ላይ ተጠናቀቁ ኤደን ገረመው መሰናደውን በመምራት ጽዮን ግርማ በዋና አዘጋጅነት ከመርሃ ግብር ፕሮዲሰሯ ብርሃን ኃይሉ በመሆን አብረናችሁ ቆይተናል እናንተም አብራችሁ ስለነበራችሁ እናመሰግናለን ለነገው ምሽት በተመሳሳይ ሰዓት እንጠብቃችኋለን ሰላም ጤና ስጥልን ደህና ሁኑ